ቃል አቀባዩ ኔድ ፕራይስ ትናንት ከጋዜጠኞች ጋር በነበራቸው ቆይታም የአሜሪካ ትኩረት በኢትዮጵያ የሚካሄደውን ጦርነት ወደ ፍጻሜው ማምጣት እንደሆነ ተናግረዋል። በሰሜን ኢትዮጵያ በተከሰተው ግጭት የተንሰራፋውን የሰብአዊ መብት ረገጣና ስቃይ ለማስቆም ከሁሉ የተሻለው መንገድ ጦርነቱ መቋጫ የሚያገኝበትን መላ ማፈላለግ መሆኑን ቃል አቀባዩ አመልክተዋል። ለዚሁ አሜሪካ ትኩረት ለሰጠችው ተግባርም ጠንካራ ዲፕሎማሲ እየተከተል ነው ብለዋል ቃል አቀባዩ ጠንካራ ዲፕሎማሲ እየተከተለን ነው። በመሪዎች ደረጃ የተካሄደው የስልክ ውይይትም የዚህ አካል ነበርም። አምባሳደር ፊልትማንና አሁን ልዩ መልእክተኛው ስታርፊልድ በዚህ ውስጥ በጥልቀት ተሰማርተዋል። ከቀድሞው ፕሬዚደንት ኦባሳንጆ ጋር በቅርበት በመስራት ላይ እንገኛለን። ኔድ ፕራይስ በዚሁ ጊዜ ጠቅላይ ሚኒስትር አብይ አህመድ እና የአሜሪካው ፕሬዚደንት ጆ ባይደን በስልክ ስላደረጉት ውይይትም አንስተዋል። ፕሬዚደንቱ ከኢትዮጵያ ጠቅላይ ሚኒስትር አብይ ጋር የመነጋገር እድል አግኝተዋል። ፕሬዚደንቱ በተለይ በቅርቡ በሰላማዊ ዜጎች ላይ ጉዳት ስላደረሱና ሌሎች የሰብዓዊ መብት ጥሰቶች ስላስከተሉት የአየር ድብደባዎች በተለይ ስጋታቸውን አንስተዋል። በግጭት ውስጥ ባሉ ሁሉም አካላት የሚፈጸሙ የሰብዓዊ መብት ጥሰቶችን በተመለከተም ወደፊትም በከፍተኛ ባለስልጣናት ደረጃ በሚካሄዱ ውይይቶች እና መግለጫዎች ጭምር ማንሳታችንን እንቀጥላለን ብለዋል። ቃል አቀባዩም አሁን ያለ ሁኔታ ለሁለቱም ወገኖች መልካም እምነትን ለማሳየት እድል ይሰጣል ብለን እናምናለን ያሉት ቃል አቀባዩም ውጊያ ቆመው ወደ ድርድር ጠረጴዛው ሊመጡ ይህም ግጭቱ እንዲዘጋ ሊያደርገው እንደሚችል አመልክተዋል። ይህ በእንዲህ እንዳለ በዩናይትድ ስቴትስ የንግድ ተወካይ የተነሱትን ስጋቶች ለመፍታት የበለጠ አዎንታዊና ገንቢ እርምጃዎች ከተወሰዱም ከኢትዮጵያ መንግስት ጋር ወደ ውይይት ሂደት ለመግባት ፈቃደኛ እንሆናለን ሲሉ አንድ ከፍተኛ የአሜሪካ ባለስልጣን መናገራቸው ተዘግቧል። እኚሁ ከፍተኛ ባለስልጣን የአሁኑ የአሜሪካ አስተዳደር ስልጣን ከመያዙ በፊት ጀምሮ በኢትዮጵያ ያለው ቀውስ ለዩናይትድ ስቴትስ በጣም ፈታኝ ሆኖ መቆየቱን አውስተዋል። ቀውሱ በርካታ ገጽታዎች አሉት ያሉት ባለስልጣኑ በተለይ አሳሳቢ የሆነ የሰብአዊ ቀውስ እንዳለ ግልጽ ነው ብለዋል። ከውጭ አገራት ሚናና ተጽዕኖ አንጻር ቀጠናዊ አንደምታ ያለው የጸጥታ ችግር አለው ያሉት ከፍተኛ ባለስልጣኑ በተለይ በዚህ ግጭት ውስጥ ኤርትራ ያላትን የማይጠቅም ሚና አስተውያለሁ ብለዋል። ይሁንና ፕሬዝደንት ኢሳያስ አፈወርቂ ሰሞኑን ከኤርትራ ቴሌቪዥን ጋር ባደረጉት ቃለ መጠይቅ ጦራቸው በትግራይ ጦርነት እንዴት እንደተሳተፈ ሲያስረዱ ከተቃጣባቸው ጥቃት አገራቸውን ለመከላከል እንደሆነ መናገራቸው ይታወቃል። በሌላ በኩልም የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች ትናንት በሰጡት መግለጫም በግጭት ውስጥ ላሉ ወገኖች እርዳታና የሕክምና ድጋፍ ለማድረስ ሁኔታዎች እንዲመቻቹላቸው ጠይቀዋል። በግጭት ውስጥ ያሉ ሁሉም ወገኖች ነጻና ቀጣይነት ያለው የሰብአዊ እርዳታ ሰራተኞችና አቅርቦቶች የሕክምና ቁሳቁስን ጨምሮ በቅርብ ጊዜ በተፈጸሙ ጥቃቶች የተጎዱ ንጹሃን ዜጎችን ለማከም ወደ ትግራይ የሚገ በትን ሁኔታ እንዲያመቻቹ እንጠይቃለን። ለዶቼቨለ ታሪኩ ኃይሉ ከአትላንታ ጆርጂያም